የሶማሌ ክልል የኮሮና ቫይረስን የመከላከል ስራው ከአቅሜ በላይ እየሆነብኝ ስለሆነ የፌዴራል መንግስትና የሚመለከታቸውን አካላት እገዛ እሻለሁ ሲል ጥሪ ያቀረበ እስካሁን በክልሉ በአንድ ቀን እድሜ ከተዘገቡት ትልቁ መሆኑ የተነገረለትን ሀምሳ ሰባት ሰዎች ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠበትን ውጤት በዛሬው ዕለት ይፋ አድርጓል። ከነኚህም መካከል ሀምሳ አምስቱ በደወሌው የለይቶ ማቆያ ያሉ መሆናቸው ተገልጧል። የለይቶ ማቆያው ራሱ ከአቅሙ በላይ ሰዎች የሚገኙበት ስለሆነ ለበሽታው መዛመት ተጨማሪ መንስኤ ሊሆን ይችላል ሲሉ የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ስጋታቸውን ገልጠዋል። በሌላ በኩል አንድ የክልሉ ከፍተኛ አመራር ለኮሮና ቫይረስ መጋለጣቸው በመረጋገጡ ከእርሳቸው ጋር ንክክ ያላቸው ሌሎች 13 አመራሮች ወደ ለይቶ ማቆያ የገቡ ሲሆን ከነኚህም መካከል አንድ ሌላ አመራር ለቫይረሱ መጋለጣቸው ዛሬ በተመሳሳይ በምርመራ ተረጋግጧል። ለሙሉ ዘገባው አዲስ ቸኮል የፌዴራል ጤና ሚኒስቴር ዛሬ ይፋ ባደረገው የኮቪድ-19 ሪፖርት ቫይረሱ ከተገኘባቸው 170 ሰዎች መካከል 57ቱ የተገኙት ከሶማሌ ክልል ነው። ይህ ከአዲስ አበባ ውጭ የተመዘገበ ከፍተኛው ቁጥር ነው። ከነኝ 57ቱ መካከል ደግሞ 55ቱ ደወሌ በሚገኘው ለይቶ ማቆያ ያሉ ናቸው። በሶማሌ ክልል በጅጅጋ ለይቶ ማቆያ ከዚህ በፊትም ከዚህ የበለ ቁጥር ያላቸው ሰዎች የኮሮና ቫይረስ ተገኝቶባቸዋል። ችግሩ ከለይቶ ማቆያ ይሆን ወይ? የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ የክልሉ ለይቶ ማቆያዎች ከአቅማቸው በላይ ሰዎችን እያስተናገዱ ስለሆነ ለይቶ ማቆያዎቹ በራሳቸው የስርጭት መንስኤ ሊሆኑ እንደሚችሉና ይህንን ለመቅረፍም ክልሉ ድጋፍ እንደሚያስፈልገው ዶክተር ዩሱፍ ይናገራሉ። ማክሲመም እስከ አምስት መቶ ሰው ነው የነበረው ደወሌ ላይ ማለት ነው። አሁን ግን በዚህ ሰዓት ያለው ወደ አንድ ሺህ ሰማንያ አራት የሚሆን ኢትዮጵያውያኖች ናቸው እዚህ ኳራንቲን ሴንተር ላይ ያሉት እና እንግዲህ ከካፓሲቲ በላይ ነው እያስተናገደ ያለው ኳራንቲን ሴንተሩና ያም የተጨናነቀ ሁኔታ ሊፈጠር እንደሚችል ነገር ነው ባለው ሁኔታ። ስለዚ ስለዚህ ያም አንድ ሳንተር ሊሆን ይችላል ሁኔታው ስታንዳርድ ነው የጠበቀ አይደለም። ምክንያቱም ካለው ከሚመጣው ሰው ብዛት አኳያ ስናይ የተዘጋጀው ነገር የሚገናኝ ነገር አይደለም። ይህም እንደ ክልል የተቻለ ነብት ስናደርግ ነበረ ግን ስቲል ከሌላ መደገፍ የነበረባቸው የፌዴራል መንግስቱ የሚሆን የሌሎች ክልሎችም ድጋፍ እስካሁን ድዛም የሚባል ነገር አይደለምና፣ ስለዚህ ይሄ እንደዚህ ከቀጠለ በኋላ ሁኔታው ተቡጡ ጥሎች ከቦታቱ በፊት መላ ሊባል ይባለዋል ብለን ከ20 ቀን በፊት ክልሉን የጎበኙት የሰላም ሚኒስትር ዴኤታዋ ወይዘሮ ፍሬ አለም ሸባባው በክልሉ ተጨማሪ የለይቶ ማቆያዎች አስፈላጊ እንደሆኑ መናገራቸውን ቪኦኤ ዘግቦ ነበር። የሶማሌ ክልልም ተጨማሪ የለይቶ ማቆያዎችን ለመገንባት ዝግጁ መሆኑን በወቅቱ አስታውቆ ነበር። ክልሉ በዚህ ረገድ ብቁ ናቸው ያላቸውን ባለሙያዎች ለይቶ ለሚመለከታቸው አካል አስታውቂያለሁ ይላል። ለመገንባትና ሪኖቤት ለማድረግ አልገብተው በሄዱት መሰረት ኮንትራክተሮች እናምጡና እኛ ብሮስ ዶክተር ዩሱፍ አዳዲስ ግንባታ መጠበቅ ሳያስፈልግ የድሬዳዋ ዩኒቨርሲቲና የሐረማያ ዩኒቨርሲቲ በለይቶ ማቆያነት መጠቀም እንዲጀመር ጠይቀዋል። ከዚህ በፊት በድሬዳዋ ዩኒቨርሲቲ ለይቶ ማቆያ የነበሩ ከዩኒቨርሲቲው እየወጡ ከተማ ከነዋሪው ጋር ተቀላቅለው እየዋሉ ነው የሚል ቅሬታ ሲቀርብ አስተያየት ሰጥተው የነበሩት የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በተቻለ መጠን ለይቶ ማቆያዎች ከከተማ ውጪ መሆን አለባቸው ብለው እንደሚያምኑና የድሬዳዋ ዩኒቨርሲቲ ለይቶ ማቆያ መሆኑም ስህተት ነው ብለው እንደሚያምኑ ገልጸው ነበረ። ከቅርብ ጊዜ ወዲህ በድሬዳዋ ከተማ በኮሮና ቫይረስ የሚጠረጠሩ በፈረንሳዊ ሆስፒታል የሚቀመጡ ሲሆን ከጅቡቲ የሚመጡትን በደወሌ በመቀመጣቸው የድሬዳዋ ዩኒቨርሲቲ የለይቶ ማቆያነት ስራው ቀርቶ ነበር። ዶክተር ዩሱፍ መሀመድ ግን በዚህ አይስማሙም። ከክልሉ አቅም በላይ ነው አሁን ያለው የፍለክስና ስለዚህ ያንን ፌዴራል መንግስቱም ይህንን ኮንሲደሬሽን አስገብቶ የግድ ሰፖርት ማድረግ መቻል አለበት ያሉት የድሬዳዋ ዩኒቨርሲቲ ባዶ ነው። ሀርባ ዩኒቨርሲቲ አለ። ስለዚህ እነኝን የመንግስት ከፍተኛ ትምህርት ተቋማት መጠቀም መቻል አለበት። ምክንያቱም በኦቻር የሚገቡትን ኢትዮጵያውያኖችን ጅጅጋ ውስጥ እያስተናገደ ናቸው ጅጅጋ ዩኒቨርሲቲ ሀገር ዩኒቨርሲቲ ናቸው። ዜጎች ናቸው። ወደ ሌላ መመለስ አንችልም። ማስተናገድ አለብን። ቁጥሩ እየጨመረ ነው። በየቀኑ ኦን አቨሬጅ ከመቶ ሀያ አምስት ሰው በላይ ነው እየገባ ያለው። ስለዚህ ይህን ሁሉ ማስተናገድ ክልሉ ከአቅሙ በላይ ነው። ከህብረተሰቡም ጋር እያጋጨን ነው። የመልካም አስተዳደር ችግር ይመጣል። የሂውማን ራይት ኢሹ ይመጣል። ምክንያቱም ማክሲመም እስከ አምስት መቶ ለመያዝ የተዘጋጀ ቦታ ላይ አንድ ሺ ሰማንያ አራት ሰው ማስገባት ማለት እንድሺ ይከብዳል። በጉዳዩ ላይ የፌዴራል መንግስትን አስተያየት ለማግኘት ያደረግነው ጥረት አልተሳካም። በተያያዘ ዜና በሶማሌ ክልል ከጥቂት ቀናት በፊት የኮሮና ቫይረስ የተገኘባቸውን እና በምክትል ቢሮ ኃላፊ ደረጃ ያሉ የክልሉ ከፍተኛ አመራር ጋር ንክክ ያላቸው የተባሉ ሌሎች አስራ ሦስት አመራሮች ወደ ለይቶ ማቆያ መግባታቸውንና ና ከነህ መካከልም አንዱ አመራር ዛሬ ቫይረሱ እንደተገኘባቸው ዶክተር ዩሱፍ አስታውቀዋል። ወደ አስራ ሦስት አመራሮች አ በተለያዩ ጊዜ የተገናኟቸው እነሱ ሁሉ በጠቅላላ ወደ ለይቶ ማቆያ ተገብቶ የመጀመሪያ ምርመራ ተደረገላቸው ከነ አስራ ሦስት ደግሞ አንደኛው ድጋሚ ተገኝተበት የሶማሌ ክልል አንድ መቶ ሰባ ሁለት የኮሮና ቫይረስ ያለባቸው መገኛ በመሆን ከአዲስ አበባ ቀጥሎ ሁለተኛው ክልል ነው። ከነኚህ መካከል አብዛኞቹ ከሶማሊያና ጅቡቲ የተመለሱ ኢትዮጵያውያን ሲሆኑ የተወሰኑ ደግሞ የክልሉ ነዋሪዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ